የአውሮፓ ፓርላማ ፕሬዚዳንት ሚስተር አንቶኒዮ ታጃኒ ስብሰባውን ሲከፍቱ ባደረጉት ንግግር አውሮፓ ከሁሉ በፊት ለነፃነት፣ ዴሞክራሲና ለዜጎች መብት መከበር እየቆመ ነው። እነዚህ ሴቶቻችን በዓለም ዙሪያ እንዲስፋፉ እናበረታታለን። ስለሆነም ዴሞክራሲን ለመታደግ በዓለም ዙሪያ ባሉ አገሮች ሁሉ እንሳተፋለን ብለዋል። ስብሰባውን የመሩት የአውሮፓ ፓርላማ የውጭ ኮሚቴ ሰብሳቢ ሚስተር ዴቪድ ኤ ማሊስተር በበኩላቸው ዴሞክራሲ፣ ሰብአዊ መብትና መልካም አስተዳደር የአውሮፓ ህብረት ማንነት መለያዎች መሆናቸውንና ምርጫዎችም የፖለቲካ ተሳትፎ የሚገለጽባቸው አይነተኛ ስልቶች መሆናቸውን በመግለጽ በዚህ በኩል የአውሮፓ ህብረት ተሳትፎ ከፍተኛ መሆኑን አስታውቀዋል። የአውሮፓ ህብረት በዓለም ዙሪያ በሚካሄዱ የምርጫ ሂደቶች ላይ የምርጫ አስፈጻሚ አካላትን አቅም በመገንባት የሲቪክ ትምህርት ፕሮግራሞችን፣ የሲቪክ ማህበራትን በገንዘብ በመደጎም እንዲሁም የምርጫ ታዛቢዎችን በመመደብ በሰፊው በመሳተፍ ይታወቃል ብለዋል። የአውሮፓ ህብረት በአፍሪካ፣ በመካከለኛው ምስራቅ፣ ላቲን አሜሪካና ካሪቢያን ሀገሮች የሚካሄዱ ምርጫዎችን እየተጋበዘ የሚታዘብ ሲሆን ለዚህም በዓመት ወደ 38 ሚሊዮን ዩሮ የሚጠጋ በጀት እንደሚመድብ የኮሚሽኑ መረጃዎች ያስረዳሉ። ይሁን እንጂ የምርጫ ታዛቢዎች ምርጫዎች ሙሉ በሙሉ ነጻ፣ ፍትሐዊና ተአማኒ እንዲሆኑ አድርገዋል ማለት እንደማይቻል ነው። የበርካታ ሀገሮች የምርጫ ሂደቶችና ውጤቶች የሚያስገነዝቡት ምርጫዎች ሲጭበረበሩና ተፎካካሪዎች ሲሳደዱ ታዛቢዎች ምንም ባለማለታቸው ወይንም ምንም ቢሉም ለውጥ ማምጣት ባለመቻላቸው ህዝቦች ድምፃቸውን ተነጥቀዋል። ብዙ የዴሞክራሲ ሂደቶችም ተደናቅፈዋል። በዚህም ምክንያት የምርጫ ታዛቢዎች ብቻቸውን የአንድን ምርጫ ትክክለኛነትና ተአማኒነት ለማረጋገጥ እንደማይችሉ ተደጋግሞ ታይቷል። በአሁኑ ወቅት ደግሞ የመገናኛ ቴክኖሎጂና የማህበራዊ ሚዲያ መስፋፋት የምርጫ ታዛቢዎችን ስራ ይበልጥ ውስብስብ እንደሚያደርገው ነው የሚታመነው። በስብሰባው በተለይ የመገናኛ ቴክኖሎጂና ማህበራዊ ሚዲያዎች ለፖለቲካ ቅስቀሳም ሆነ ምርጫውን ለማሳለጥና በትክክል ለማካሄድ የሚረዱትን ያህል የተዛቡና ትክክለኛ ያልሆኑ መረጃዎችን፣ የጥላቻና ሁከት ቀስቃሽ ንግግሮችን በማሰራጨት በመጨረሻም ውጤቱን በማዛባት አሉታዊ ተጽዕኖ ሊፈጥሩ የሚችሉ በመሆናቸው ከፍተኛ ጥንቃቄ ማድረግና መቆጣጠሪያ ስልቶችንም መዘርጋት እንደሚገባ በስብሰባው በሰፊው ተወስቷል። ከስብሰባው ተጋባዥ ተናጋሪዎች መካከል አንዷ አምባሳደር ሳህለ ወርቅ ዘውዴ የተባበሩት መንግስታት የአፍሪካ ሕብረት ተወካይ ነበሩ። አምባሳደሯ የመንግስታቱን ድርጅት በመወከል ባደረጉት ንግግርም የመንግስታቱ ድርጅት ምርጫዎችን ባይታዘብም ታዛቢዎችን የሚያገዝ መሆኑን በመግለጽ የተለያዩ የምርጫ ታዛቢዎች የጋራ መስፈርቶች እንዲኖራቸው እና ስራቸውም የተቀናጀ እንዲሆን ጥረት ሲያደርግ እንደነበረ አውስተው አሁንም ይህንኑ እንደሚያደርግ አስታውቀዋል። አምባሳደር ሳህለወርቅን የዚህ አይነቱ ስብሰባ በምርጫ ታዛቢዎች የወደፊት ስራ ላይ የሚኖረውን ፋይዳ ጠይቂያቸው ነበር። እኔ ይህ ስብሰባ ወቅታዊ እና አስፈላጊም ነው ብዬ ነው የምገምተው። በዓለም ላይ ምርጫዎች በሚካሄዱበት ቦታ ላይ የታዛቢዎች መገኘት የበለጠ እያደገ የመጣ ጉዳይ ነው። ምርጫ ማለት ከፍተኛ ሉዓላዊ ተግባር ነው። የአንድ ሀገር ሉዓላዊ ጉዳይ ነው። እዛ ጉዳይ ላይ ታዛቢዎች መጥተው ምንድን ነው ሚናቸው፣ ምንድን ነው የሚሰሩት፣ እንዴት ነው ስራቸውን ማካሄድ የሚችሉት፣ የሚለው ዙሪያ ላይ የሚደግፍ ይመስለኛል። ይሄ ታዛቢዎች አለም አቀፍ ታዛቢዎች በተለይ ስራቸውን ወገናዊነት ሳይዙ አድሎ ሳያረጉ አክብሮት እያሳዩ ሙያዊ የሆነ ተግባር እንዲያከናውነ ነው። ካለበለዚያ ከመርዳት ይልቅ የችግር አካል እንዳይሆኑ ጥንቃቄ ያስፈልጋል። ያው ነገር አገር በቀል ታዛቢዎች ደግሞ በጣም ልዩ ሚና ነው የሚኖራቸው ከዓለም አቀፍም በላይ እውነት ለመናገር እሱን በየጊዜው ኖ ማበራከት ሙያዊ ብቃታቸው እንዲኖር የማድረግ የምን ስራ ቀጣይ ስራ ሊሆን ይገባል። በየአገሩ ገበያው ንጉሴ፣ ለዲ ደብልዩ ብራስልስ።